በኤርትራ የኮሮና ቫይረስ ስርጭት መስፋፋትን ለማወቅ የሚረዳ የመጀመሪያ ዙር ምርመራ እሁድ ግንቦት ዘጠኝ በአስመራ ከተማ ተጀመረ። ምርመራው በተለያዩ የሀገሪቱ ክፍሎች እና በተለያዩ ዙሮች እንደሚቀጥል በመግለጽ የመጀመሪያው የምርመራ ውጤት እንዲሁም የቀጠናው በቀጣይ ለሚደረጉ ምርመራዎች አመላካች እንደሆኑ የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል ማስታወቁን ዘጋቢያችን ብርሃነ በርህ ዘግቧል። ቀጥሎ ይቀርባል። ይህ በተለያዩ የአስመራ ከተማ አካባቢዎች የተጀመረው የመጀመሪያ ገጽ የኮቪድ-19 ምርመራ በተለያዩ የዕድሜ ክልል ከሚገኙ ወንድና ሴቶች የአፍና አፍንጫ ፈሳሽ ናሙና በመውሰድ ነው የተካሄደው። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፈው ቅዳሜ ግንቦት ስምንት ባወጣው መግለጫ ነው በመላው ሀገር በተለያዩ ገጾች የሚተገበር ምርመራ እንደሚካሄድ ያስታወቀው። በወጣው መርሃ ግብር መሰረትም በቀጣይ በድንበር አካባቢ የሚገኙ ከተሞችና የገጠር አካባቢዎች እንዲሁም የኮሮና ቫይረስን ለመመከት በቅድመ ግንባር በተሰማሩ የጤና ሰራተኞችና ሌሎች ዜጎች ላይ ምርመራው እንደሚካሄድ ግብረ ኃይሉ አስታውቋል። የመጀመሪያው ገጽ ምርመራ ውጤትና ሌሎች ዓለም አቀፋዊና ቀጠናዊ ክስተቶች በቀጣይ ለሚደረጉ ምርመራዎች አመላካች እንደሚሆኑ ያስታወቀው ከፍተኛ ግብረ ኃይሉ ምርመራው ተካሂዶ ውጤቱ እስከሚታወቅና ሙሉ ምስል እስከሚሰጥ ህብረተሰቡ እያደረገ ያለውን ከፍተኛ ትብብር እንዲቀጥልና አንዳንድ የሚታዩ ጥሰቶችን በማረም ዜጋዊ ኃላፊነቱን እንዲወጣ የኤርትራ የኮሮና ቫይረስ ስርጭት ወረርሽኝ መከላከያ ከፍተኛ ግብረ ኃይል አሳስቧል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 39 ሲሆን በሆስፒታል በተደረገላቸው የሕክምና እርዳታና ክትትል ሁሉም ከበሽታው አገግመው በተለያየ ጊዜ ወደ ቤታቸው እንደተሸኙና በበሽታውም የሞተ ሰው አለመኖሩን ከጤና ሚኒስቴር የተገኘው መረጃ ያሳያል። በኤርትራ ላለፉት 30 ቀናት በኮሮና ቫይረስ የተያዘ አዲስ ሰው እንዳልተገኘም ከኤርትራ ጤና ሚኒስቴር የተገኘው መረጃ አክሎ አመልክቷል። ብርሃነ በርሀ ለአሜሪካ ድምፅ ka asmara.